የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በዛሬ ዕለት በሪፐብሊካኖቹ በሚመራው የመወሰኛው ምክር ቤት ምርመራ ኮሚቴ ፊት ቀርበው ቃላቸውን እየሰጡ ናቸው። ምርመራው በቤንጋዚ ሊቢያ ከዩናይትድ ስቴትሱ አምባሳደር ግድያ ጋር የተያያዘ መሆኑም ታውቋል። አምባሳደር ክሪስቶፈር ስቲቨንስ እና ሌሎች ሶስት አሜሪካውያን ዲፕሎማት የተገደሉት ሚስ ክሊንተን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በነበሩበት ጊዜ መሆኑ ይታወቃል። የመርማሪው ኮሚቴ ሥራ ፖለቲካዊ አንደምታ እንዳለው ግልጥ ነው። ለምን ሚስስ ክሊንተን በመካሄድ ላይ ባለው ፕሬዚዳንታዊ ምርጫ፣ በተለይ በዲሞክራቲክ ፓርቲው መካከል ቀዳሚዋ እጩ ተወዳዳሪ ናቸውና። ሊቀመንበሩ ትሬ ጎዴ በረዥሙ የመግቢያ ንግግራቸው ላይ እንዳስቀመጡት ይህ ምርመራ ከተዚህ ቀደሞቹ የተለየና ከፍተኛ ግምትም የሚሰጠው ሆኗል። ከዚህም ሌላ እንደ አውሮፓ አቆጣጠር ባለፈው መጋቢት ወር 2015 ዓ ም ይፋ የወጣውንና ለወራት ያህል ያወያየውን የሚስስ ክሊንተንን የኢሜይል ውዝግብ አብረው ጠቅሰውታል። ይህም በውጭ ጉዳይ ሚኒስትርነታቸው ወቅት ማለትም ከፍተኛዋ የአሜሪካ ዲፕሎማት ሳሉ የግል ኢሜል ሰርቨር ወይም ልዩ የኢሜል ማደራጃ ኮምፒውተር ተጠቅመዋል የሚል ነው። ማዳም ውጭ ጉዳይ ሚኒስትር አንድም የዚህ ኮሚቴ አባል እርሶንም ሆነ የእርስዎን የኢሜል መልእክት ሊመረምር የፈረመ የለም። የኮሚቴ አባልነቱን የፈረም ነው ለመመርመርና አገራችን ወክለው እዚያ አደገኛ አገር ውስጥ ሕይወታቸውን ያጡትን ሰዎች ለማክበር ነው ነው ያሉት። ነገር ግን የኮሚቴው ከፍተኛ የዲሞክራቲክ አባል የሆኑት ኤልያ ከሚንግስ በንግግራቸው የፓነሉን ማለትም የምርመራ ወይም የውይይቱን ሂደት በጽኑ ተቃውመዋል። በቁጣ የሰነዘሩት ቃልም ከዚህ ቀደም በሁለት የተለያዩ ምክር ቤቱ ምርመራዎች የተደረጉበት ነገር፣ አሁን ደግሞ ተመሳሳይ መረጃዎችን በመያዝ ተደጋጋሚ ፓነል ማካሄድ የግብር ከፋውን ሕዝብ ገንዘብ መጫወቻ እንደማድረግ ይቆጠራል የሚል ነው። ያለፉት ምርመራዎች ሁሉና በወገንተኝነት ስም የማጥፋት እንዳለ ሆኖ የተሰው ወገኖቻችንን ለማክበርና አሁንም አገራችንን ወክለው በየሀገሩ የሚያገለግሉትን ወገኖች ለመርዳት ነው እዚህ የተገኘሁት። ለዚህ ኮሚቴ አባላት የማቀርበው ጥያቄ ለራሴ የማቀርበው ነው። ይኸውም የአሜሪካ ህዝብ ለጣለብን ኃላፊነት ብቁ ሆነን እንገኝ የሚል ነው። ህዝቡ እንድንመራው ከስህተታችን እንድንማርና ወገንተኝነትን ትተን ለሁሉም እኩል መሪዎች እንድንሆን ነው የሚፈልገው። ሚስ ክሊንተን ጭምር ዲሞክራቶች ቀደም ብሎ በዚህ ወር መግቢያ በተወካዮች ምክር ቤት የብዙሃን መሪ ኬቪን ማካርቲ ፎክስ በተባለ የቴሌቪዥን ፕሮግራም ላይ የተናገሩትን ልብ ብለዋል። ማካርቲ ሬፐብሊካውያን ልዩ መርማሪ ኮሚቴ ከመሠረቱ ወዲህ፣ ወይ ከተመሠረተ ወዲህ ህዝብ ሚስስ ክሊንተን ያለው ድጋፍ ዝቅ ማለቱን ተናግረዋል። የሆነ ሆኖ ባለፈው ሳምንት በዲሞክራት እጩ ተወዳዳሪዎች መካከል ክርክር ከተካሄደ በኋላ የሚስስ ክሊንተን በህዝብ ተወዳጅነት በጣም ከፍ ብሏል። የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን በምርጫው እንደማይሳተፉ ትናንት መናገራቸው እኛም በዜናችን መግለጻችን ደግሞ ለክሊንተን የበለጠ ድል እንደሚከፍት ይታመናል።